Pilih kamu aja nih, nuansa bersih sana Nagahan tekes tege meti, naga han. Yuh, ya Amerika, dance, radio tabiano. ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሰኔ 12 2013 ዓ ም ዝግጅታችን ጀመረ። ዛሬ በአሜሪካ ከእንግዲህ ባርነት መቅረቱ የተነገረበት ቀን ነው ጁን 19 ጁን 19 ወይም ጁን ቲንዝ ተብሎ ከዛሬ ጀምሮ ፌዴራል ክብረ በዓል እንዲሆን ከ156 ዓመታት በኋላ የተወካዮች ምክር ቤት ወስኖ ፕሬዚደንቱ ሕግ አድርገው ፈርመውበታል። እናም ዛሬ የመጀመሪያው ጁን ቴንት ነው። ጁን ቲንዝ የፌዴራሉ መንግሥት በዓል በመደረጉ ሁሉም አሜሪካውያን የዚህ ቀን ኃይል ይሰማቸዋል። ፕሬዚደንት ጆ ባይደን ናቸው። ዘገባ ይዘናል። የምርጫ ቦርድና የሰብአዊ መብት ኮሚሽን በምርጫው ጉዳይ ላይ እየተነጋገሩ ነው። ኮሚሽኑ በምርጫው ወቅት የመብቶችን አያያዝ ልይ ይላል። ቦርዱ ከሁለት መቶ ሜትር ሳት ጠጋ ማየት ትችላለህ ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምርጫውን በተመለከተ የሰብአዊ መብቶች ጉዳይ ላይ ያተኩር የሞኒተሪንግ ስራ ለመስራት ዝግጅቱን አጠናቀዋል። ከሰማንያ ያላነሱ ኤክስፐርቶች ናቸው የሚመደቡት በአጠቃላይ በሀገሪቷ ማለት ነው። እንደዚሁም ደግሞ ከኤሌክትራል ቦርዱ ጋር እየተነጋገረ ነው የምንገኘው ስራውን እንድናከናውን እንዲያስችሉን ማለት ነው። የሰብአዊ መብት ኮሚሽን የምርጫ ቀቢ ውስጥ የሚያስገቡትን ባጆች ማግኘት ሳያስፈልገው የሰብአዊ መብት ክትትሉን ማድረግ ይችላል ብለን ነው በኛ በኩል የመለስ ዘገባለን አብራችሁ ብርሃን ኃይሉ ፕሮግራሙን ታቀናብራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ተነገ ወዲያ ሰኞ በኢትዮጵያ በሚከናወነው ስድስተኛው ሀገር አቀፍ ምርጫ የሚሳተፉ ዜጎች ራሳቸውን ከኮቪድ-19 ለመጠበቅ አስፈላጊውን ጥንቃቄ እንዲያደርጉ የጤና ሚኒስቴር ማሳሰቢያ ሰጠ። ሀገር አቀፍ ምርጫው የኮቪድ-19 ወረርሽኝ በዓለም አቀፍና በኢትዮጵያም እየተስፋፋ ባለበት ወቅት የሚካሄድ ምርጫ መሆኑን ያሳሰበው ሚኒስቴሩ ሁሉም ዜጎች በምርጫው ዕለት ከፍተኛ ጥንቃቄ ማድረግ እንደሚኖርባቸው አሳስቧል። ዜጎች ወደ ምርጫ ጣቢያዎች ሲሄዱ የአፍና የአፍንጫ መሸፈኛ ጭምብል ወይም ማስክ መጠቀም በመጨባበጥና በመተቃቀፍ ሰላምታ አለመለዋወጥ፣ ሰልፍ ላይ ወይም ማብራሪያ በሚሰጥበት ጊዜ ከሌላው መራጭ ቢያንስ በአንድ ሜትር ያህል ርቀትን መጠበቅና ንጹህ ውሃ ወይም ሳኒታይዘር በመጠቀም የእጅ ንጽህናን መጠበቅ አስፈላጊ መሆኑን የጤና ሚኒስቴር አሳስቧል። በዕለታዊው የጤና ሚኒስቴር የወረሽኙ ይዞታ ሰንጠረዥ መሰረት የኮቪድ-19 መከላከያ ክትባት እስካሁን የወሰዱት ሰዎች ቁጥር 1,974,476 መድረሱን ነው የትናንት ሰንጠረዥ የሚያሳየው። የወረርሽኙን ወቅታዊ ይዞታ በሚመለከት ደግሞ እስከ ትናንት በነበረው ጊዜ ከተመረመሩ 2,813,953 ናሙናዎች ውስጥ አጠቃላዩ ለቫይረሱ መጋለጣቸው የታወቀው ሰዎች ቁጥር 274,899 ሲሆን ከዚያ ውስጥ 253,634ቱ እንዳገገሙ ሰንጠረዡ ያመለክታል። በኮቪድ-19 ሳቢያ በሀገሪቱ ሕይወታቸው ማለፉ የታወቀው ሰዎች ቁጥር ደግሞ 4276 መሆኑን መረጃው ጨምሮ ያሳያል። በዓለም ዙሪያ በኮሮና ቫይረስ የተጠቁት ሰዎች ብዛት 177.8 ሚሊዮን ሲደርስ በበሽታው የተነሳ ለህልፈት የተዳረጉት ሰዎች ብዛት ደግሞ 3.8 ሚሊዮን መድረሱን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ሰንጠረዥ አመልክቷል። ዩናይትድ ስቴትስ 33.5 ሚሊዮን የቫይረሱ ተጋላጮች ይዛ በሰንጠረዡ ቁንጮ ላይ ስትገኝ፣ በህንድ ደግሞ 29.8 ሚሊዮን መግባቱ ነው የተዘገበው። የጀርመን ቻንስለር አንግላ መርክል እና የፈረንሳዩ ፕሬዚደንት ኤማኑኤል ማክሮን የአውሮፓ ህብረት ሀገሮች አዲሶቹን የኮሮና ቫይረስ ዝርያዎች ነቅተው እንዲከታተሉ፣ ህብረቱም በኮቪድ-19 ምክንያት ዝግ የነበሩትን ድንበሮች አከፋፈት ፖሊሲዎቻቸውን በተቀናጀ መንገድ እንዲቀርጹ መሪዎቹ አሳስበዋል። አንዳንድ ሀገሮች ድንበሮቻቸውን ከቱሪስት ኢንዱስትሪው በተያያዘ አስቀድመው ከፍተዋል። ነገር ግን ቫይረሱን እንደገና ማስመጣት እንዳይሆን መጠንቀቅ ያሻል ብለዋል ኢማኑኤል ማክሮን። በዚህ እንዳለ ዩጋንዳ የኮሮና ቫይረስ ስርጭት እያሻቀበ በመሆኑ የእንቅስቃሴ እገዳ እርምጃዎቿን ጠበቅ እንደምታደርግ አስታውቃለች። እቃ ማጓጓዣ ወይም የግድ ስራ ላይ መገኘት ያለባቸውን ሰራተኞችና ህሙማንን ከሚያጓጉዙ ተሽከርካሪዎች በስተቀር የግልና የህዝብ ማመላለሻ ተሽከርካሪዎች እንዳይንቀሳቀሱ መከልከሉን ትናንትና የሀገሪቱ መንግስት ያወጣው መግለጫ አመልክተዋል። በዩናይትድ ስቴትስ ደግሞ ፕሬዚደንት ጆ ባይደን ባለፈው ጥር አስተዳደሩን ከተረከቡበት ጊዜ ወዲህ 300 ሚሊዮን የኮቪድ-19 ክትባቶች ጥቅም ላይ መዋላቸውን አስታውቀዋል። ይሁንና እስከ መጪው የነፃነት ቀን ክብረ ባህል ጁላይ ፎር ባለው ጊዜ ውስጥ ሰባ ከመቶ አሜሪካውያን ቢያንስ የመጀመሪያውን ክትባታቸውን እንዲያገኙ ይደረጋል በማለት የያዙት ግብ ክትባቱን የሚወስዱ ሰዎች ቁጥር እጅግ እያሽቆለቆለ በመምጣቱ የሚሳካ አይመስልም። ምክትል ፕሬዚደንት ካማላ ሃሪስ አሜሪካውያንን እንዲከተቡ ለማበረታታት ትናንት ወደ ጆርጂያ አትላንታ ከተማ ተጉዘው ቅስቀሳ አድርገዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሽብርተኝነት ሰደድ እሳት ሲሉ የገለጹት አፍሪካን፣ በየአካባቢው እያዳረሰ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ጄኔራል አሳሰቡ። ጉዳዩን ዓለም ትኩረት ሊሰጠው እንደሚገባም ነው ያሳሰቡት። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አዛዥ ጀነራል ስቴፈን ታውንሰንድ ይህን ያሉት ለሁለት ሳምንታት ያህል ሞሮኮ ውስጥ ሲካሄድ በሰነበተው በዩናይትድ ስቴትስ የተመራ የጦር ልምምድ ትናንት አርብ ሲጠናቀቅ በተካሄደው ስነ ስርዓት ላይ ነው። አፍሪካን ላይን፣ የአፍሪካ አንበሳ በሚል ተሰይሞ ሲካሄድ በቆየው ልምምድ የዩናይትድ ስቴትስ፣ የአፍሪካ እና የአውሮፓ ሀገሮች ወታደሮች ተካፍለዋል። ሰው ዓመት በኮቪድ-19 ወረርሽኝ ምክንያት ተሰርዞ እንደነበረ ነው የተገለጸው። በአህጉር አፍሪካ በምዕራቡ የሳህል ክልልና በአፍሪካ ቀንድ ዙሪያ የተደቀነው የሽብርተኝነት ስጋት ያሳስበኛል ያሉት ጀነራሉ ከአልቃይዳና ከእስላማዊ መንግስት ቡድኖች ጋር ግንኙነት ያላቸው አልሸባብና ሌሎችም ታጣቂ ቡድኖች ገዳይ ጥቃት ማድረሳቸውን ቀጥለዋል። ወደፊት እየገሰገሱ መሆናቸው ያሳስበናል ብለዋል። የኢራኑ ለውጥ አቀንቃኝ ፕሬዚደንታዊ እጩ ተፎካካሪው እጅግ ወግ አጥባቂ በሆኑት የጠቅላይ ፍርድ ቤት ዳኛ መሸነፋቸውን አምነዋል። በመጨረሻም ዛሬ እንደ አውሮፓውያን የዘመን አቆጣጠር ሰኔ 19 ቀን በግጭት ወቅት በሴቶች ላይ የሚፈጸም ወሲባዊ ጥቃት ይወገድ ዓለም አቀፍ ቀን በሚል በተባበሩት መንግስታት ድርጅት ተሰይሞ በየአመቱ የሚታሰብበት ዕለት ነው። በመንግስታቱ ድርጅት በግጭት ወቅት የሚፈጸሙ የወሲባዊ ጥቃቶች ጉዳይ የዋና ጸሐፊ ልዩ ተጠሪ ፕራሚላ ፓተን እና ዓለም አቀፍ የፓርላማ አባላት ሕብረት አይፒዩ ዋና ጸሐፊ በዓላማው ዙሪያ ትብብር ለማድረግ ትናንት በዋዜማው ተፈራርመዋል። እዚህ ስምምነት ዓላማ የሀገሮች የምክር ቤቶች አባላት ግጭት ወቅት ለሚፈጸሙ ወሲባዊ ጥቃቶች መፍትሄ ለመፈለግ የነቃ እንቅስቃሴ እንዲያደርጉ ማበረታታትና ሁኔታዎችንም ማመቻቸት መሆኑን ከዓለሙ ድርጅት የወጣው መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጅት ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ኪርት በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ኪርት እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሰኔ 12 2013 ዓ ም ምሽት ፕሮግራም ነው። የዩናይትድ ስቴትስን የምርጫ ታሪክ በዚህ ምሽት እንቃኛለን። የመጀመሪያው የአሜሪካ ህገ መንግሥት ረቄ ምርጫን አስመልክቶ በደንብ አላስቀመጠውም ነበር እስከ ሺ ስምንት መቶ ሰባ ደግሞ ነጭ ወንዶች ብቻ ነበር የሚሞርት ነበሩ። ዶክተር ግላውዲዮስ አርአያ በኒውዮርክ ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ባልደረባና የታሪክና የፖለቲካ ሳይንስ መምህር ናቸው። የዛሬ የአሜሪካ ምርጫ ታሪክ የዘመናት አስጎብኛችን ይመለሳሉ። አሁን ወደ መጀመሪያው ዘገባ እናልፋለን። ጁን ቴንት ጁን 19 ዛሬ በአሜሪካ የባርነት መቅረት ብስራት የተነገረበት ቀን ጁንቲንዝ ከዛሬ ጀምሮ የዩናይትድ ስቴትስ መንግሥት ዐሥራ ሁለተኛው ፌዴራል ክብረ በዓል ነው። ሀብታሙ ስዩም ተከታዩን አጭር ዘገባ ይዟል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አንድ ተጨማሪ ብሔራዊ በዓል የፈጠረውን የሕግ ረቂቅ አጽድቀዋል። የፌዴራሉ መንግስት የሚያከብረው በዓል በዩናይትድ ስቴትስ የባሪያ አሳዳሪ ስርዓት የቆመበትን ቀን የሚዘክረው ጁንቲንዝ ብሔራዊ የነጻነት ቀን ነው። ይሄ በዓል የዩናይትድ ስቴትስ ፌዴራል መንግስት ከሚያከብራቸው በዓላት መካከል አንዱ ሆኗል። በየዓመቱ በአውሮፓውያኑ ሰኔ 19 በኢትዮጵያውያኑ ቀመር ሰኔ 12 በዓሉ ይከበራል። ፕሬዚደንት ባይደን ፊርማቸውን ባስቀመጡበት ወቅት ይህንን ብለዋል ጁን ቲንዝ የፌዴራሉ መንግሥት በዓል በመደረጉ ሁሉም አሜሪካውያን የዚህ ቀን ኃይል ይሰማቸዋል፣ ከታሪካችን እንዲማሩ፣ ግስጋሴያችንን እንዲያከብሩ፣ የመጣንበትን ርቀት እንዲጋፈጡ፣ ወደፊት የምንጓዝበት ርቀትም እንዲመለከቱ ይረዳቸዋል። ባይደን የጁንቲንዝ አያት እየተባሉ ለሚጠሩት የ94 ዓመቷ ኦፓል ሊ ያላቸውን ክብር ገልጸዋል። የተገኙ ታዳሚያንም እንዲሁ አክብሮታቸውን ገልጸዋል። ሊ ከ40 ዓመታት በላይ ጁንቲንዝ ብሔራዊ ዕውቅና እንዲሰጠው ግፊት ሲያደርጉ ቆይተዋል። ጁንቲንዝን ወደ በዓልነት ለማሳደግ የተዘጋጀው ረቂቅ ለባይደን የደረሰው ማክሰኞ ዕለት በሴኔቱ ሙሉ ድምፅ ካገኘ ረቡዕ ዕለት ደግሞ የህዝብ ተወካዮች ምክር ቤት አባላት 415 ለ14 በ ሆነ የድምፅ ልዩነት ከደገፉት በኋላ ነው። በዓሉ የሚዘከረው በአውሮፓውያኑ 1865 ዓ ም የአንድነት ኃይሉ ወታደሮች በጋልብስቶን ቴክሳስ፣ በባርነት ውስጥ ለነበሩ ጥቁሮች ነፃ መውጣታቸውን ያበሰሩበትን ቀን ነው። ይህ ዜና በወቅቱ የተሰማው ፕሬዚደንት ኤብራሂም ሊንከን በባርነቱ ውስጥ የነበሩትን ሁሉ ነፃ የሚያወጣውን አዋጅ በፊርማቸው ካጸደቁ ከሁለት ዓመት ከመንፈቅ በኋላ ነው። በርካታ የዩናይትድ ስቴትስ ግዛቶች ጁንቴንዝን ቀደም ብለው በባዓልነት አጽድቀውታል። አመሰግናለሁ ሀብታሙ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት፣ ክቡራትና ክቡራን፣ ወደ ተከታዩ ዝግጅት ላሸጋግራችሁ። የሰብአዊ መብት ኮሚሽንና የምርጫ ቦርድ ውዝግብ ከነገ በስቲያው ምርጫ ላይ የሰብአዊ መብቶች አያያዝን የሚከታተሉ ሰማንያ ባለሙያዎችን በመላ ሀገሪቱ እንደሚያሰማራ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የሚሠራው ምርጫን ከመታዘብ ጋር ግንኙነት እንደሌለውም ኮሚሽኑ ተናግሯል። ወደ ምርጫ ጣቢያዎች ለመግባት የሚያስችለውን የይለፍ መታወቂያ ወይም ባጅ ከምርጫ ቦርድ ለማግኘት ያቀረበው ጥያቄ በምርጫ ቦርድ ተቀባይነት ሳያገኝ በመቅረቱ በተቋማቱ ከፍተኛ አመራሮች ደረጃ ውይይት እየተካሄደበት መሆኑንም ኮሚሽኑ አስታውቋል። ተቋማቱ ሀሳባቸውን ለቪኦኤ አካፍለዋል። አዲስ ቸኮል ሰኞ ለሚካሄደው ስድስተኛው ሀገር አቀፍ ምርጫ የሰብአዊ መብት አከባበርን የሚታዘቡ ባለሙያዎች ማዘጋጀቱን የኢትዮጵያ ሰብአዊ መብቶች ኮሚሽን የኮሚኒኬሽን ዳይሬክተር አቶ አሩን ማሾ ለቪኦኤ አስታውቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምርጫውን በተመለከተ የሰብአዊ መብቶች ጉዳይ ላይ ያተኩር የሞኒተሪንግ ስራ ለመስራት ዝግጅቱን አጠናቀዋል ከሰማኒያ ያላነሱ ኤክስፐርቶች ናቸው የሚመደቡት በአጠቃላይ በሀገሪቷ ማለት ነው እንደዚሁም ደግሞ ከኤሌክትራል ቦርዱ ጋር እየተነጋገረ ነው የምንገኘው ስራውን እንድናከናውን እንዲያስችሉን ማለት ነው አስቀድሞ በአንዳንድ መገናኛ ብዙሀን እንደተዘገበው ኮሚሽኑ የምርጫ ሂደት ለመታዘብ ሳይሆን በምርጫው ሂደት የሰብአዊ መብት አከባበርን ለመከታተል እንዳቀደ የሚናገሩት ደግሞ በኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪ የሆኑት አቶ ምስጋናው ሙልጌታ ይህን ሂደት ለማሳለጥ ወደ ምርጫ ጣቢያዎች መግቢያ መታወቂያ ወይም ባጅ እንዲሰጣቸው የምርጫ ቦርድን ጠይቀው እንደነበር ይናገራሉ። በሰብአዊ ትምህርት ተቋም በምርጫው ወቅት የሰብአዊ መብቶች ክትትል ነው የምናደርገው። ስለዚህ እኛ ታዛቢ ነን ብለን አናም። ነገር ግን በምርጫው ዕለት ሰብአዊ መብቶችን ክትትል ለማድረግ በፖሊንግ ስቴሽን ምርጫ በሚሰጥባቸው ጣቢያዎች መገኘት ይኖርብናል ብለን እናስባለን። እዛ ተገኝተን ያለውን የሰብአዊ መብት ሂደት የሚከለከሉ ዲስክሪሚኔት የሚደረጉ ሰዎች ካሉ አካል ጉዳተኞች፣ ሌሎች ደግሞ ለመብት ተጋላጭ የሆኑ ሰዎች መብታቸውን ኤክሰርሳይዝ የሚያደርጉበት ጊዜ የተከሰተ ነገር ካለ ይሄንን ክትትል ማድረግ አለብን ብለን እናምናለን። ለሱ ደግሞ ፍቃድ አይደለም የጠየቅነው እኛ አዋጁ ፍቃድ ይሰጠናል ብለን እናስባለን። ግን ቅድም እንዳልኩት በምርጫ ቦርድ በኩል ወደ ምርጫ ጣቢያ ለሚገቡ ሰዎች በታዛቢነት ሊሆን ይችላል። በእጩ ታዛቢነት ወይ በአስፈፃሚነት ባጅ ይሰጣል እና ስራውን የተሻለ ለማሳለጥ በዕለቱ ኮንፊዥንም ላለመፍጠር እንደው የተሳለጠ ክትትልም ለማድረግ ባጅ ስጡን ስጡንና እኛም ከዚህ ቀደም ይደረግ እንደነበረው ገብተን እነዚህን የፈናንስ ክትትሎች እናድርግ የሚል ጥያቄ ነው አቅርበን የነበረው። የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በበኩላቸው ከኢትዮጵያ ሰብአዊ መብት ኮሚሽን የቀረበው የይለፍ መታወቂያ ወይም ባጅ ጥያቄ በቦርዱ አዋጅ ላይ ተመስርቶ ምላሽ እንደሰጡ ነው የሚናገሩት። የኢትዮጵያ ሰብአዊ መብት ኮሚሽን የጠየቀው የሰብአዊ መብት ክትትል ለማድረግ እንዲያመቸኝ ዘንድ ምርጫ ጣቢያዎች ውስጥ የመግባት ታዛቢዎች፣ የፓርቲ ተወካዮችና ጋዜጠኞች እንደሚገቡት ምርጫ ጣቢያዎች ውስጥ የመግባት የይለፍ ባጅ የምንላ አፍቻ ባጅ የምንለው በሁለት መቶ ሜትር ርቀት ላይ ለመገኘት የሚያዘውን ማለት ነው እንዲሰጠን ብሎ ጥያቄ አቅርቧል። ያው በቦርዱ በኩል ደግሞ የተመለሰው ምላሽ የዚህ ጣቢያ ውስጥ የሚገቡት አካላት የሚባሉት በሕግ አንደኛ በልዩ ሁኔታ የተደነገጉ እና ከምርጫ ሂደት ጋር ቀጥተኛ ግንኙነት ያላቸው እንደ ታዛቢም ደግሞ የመታዘብ ፕሮሰስን አልፈው ሜቶዶሎጂ አዘጋጅተው የሚያስፈልጓቸውን ሰዎች አስተማርተው በመመሪያ መሰረት ማመልከቻ አስገብተው በዛ ማመልከቻ መሰረት ስልጠና ወስደው ነው ምርጫ ጣቢያ ውስጥ የሚገኙ አካላት የሚገቡት ማለት ነው። ስለዚህ እሱን ስናስብ ታዛቢዎች እነዛ ናቸው። ጋዜጠኞችን በተመሳሳይ የፓርቲ ታዛቢዎችን ብንወስድ እንዲሁም ዋናው የሂደቱ በተዋናዮች ስለሆኑ ነው። ስለዚህ በሰብአዊ መብት ኮሚሽን በኩል የመጣው ጥያቄ የሰብአዊ መብት ክትትልን ለማድረግ ከነዚህ አካላት በተጨማሪ የባጅ ጥያቄ ነው ያቀረቡት። በቦርዶ በኩል የተመለሰው ምላሽ አንደኛ በህጉ ላይ በት ውበት የተቀመጡ አካላት በዚህ ምክንያት የተነሳ ነው ይሄንን ባጅ የሚያገኙትና ስለዚህ ከዛ አንጻር ስናየው የሰብአዊ መብት ኮሚሽን የምርጫ ጣቢያ ውስጥ የሚያስገቡትን ባጆች ማግኘት ሳያስፈልገው የሰብአዊ መብት ክትትሉን ማድረግ ይችላል ብለን ነው በኛ በኩል የመለሱ። ይህ ማለት ግን ክትትል ማድረግ አይችሉም ማለት እንዳልሆነ የተናገሩት። የኮሚኒኬሽን ዳይሬክተሯ ከምርጫ ጣቢያ ውጭ ክትትል ማድረግ እንደሚችሉ ቦርዱን በዚህ ረገድ የሚያስፈልገውን ድጋፍ ሁሉ እንደሚያደርግ አስታውቀዋል። ምርጫ ቦርድ ለፖለቲካ ፓርቲዎች፣ የምርጫ ታዛቢዎችና ሚዲያዎች ወደ ምርጫ ጣቢያ እንዲገቡ ሲፈቅድ ስራቸውን ተከታትሎ ስህተት ቢፈጽሙ እርምጃ የመውሰድ መብት ስላለው ነው የሚሉ ሶሊያና ሽመልስ ቦርዱ ለማይከታተለው እንዲሁም ከቦርዱ ጎለጎ በገለልተኛነት ለተቋቋመ ተቋም ፈቃድ የሚሰጥበት አግባብ ግን እንደሌለ ነው የሚገልጹት። የሰብአዊ መብት አከባበር ለመከታተልም የግድ ምርጫ ጣቢያ ውስጥ መገኘት አስፈላጊ ነው ብለው እንደማያምኑ ነው የሚናገሩት በምርጫው ሂደት ምርጫውን ለመታዘብ ሳይሆን ሰብአዊ መብት አከባብሮ ለመከታተል አቅደው መነሳታቸውን የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ምስጋና ሙሉጌታ ለዚህም ከምርጫ ጣቢያ ውጭ ዜጎች፣ የፖለቲካ ፓርቲዎችና የጸጥታ አካላትን የማነጋገር እቅድ እንደነበራቸው ገልጸዋል። በዚህ ሂደትም ከምርጫ ቦርድ ጋር በሲዳማ ሬፈረንደም ጊዜ እንደነበረው በትብብር መንፈስ አብሮ መስራት እንደሚፈልጉ ነው የሚገልጹት። በሲዳማ ህዝበ ውሳኔ ጊዜ የኢትዮጵያ ሰብአዊ መብቶች ኮሚሽን በታዛቢነት ተሳትፎ የነበረው ሲሆን ያ ግን ከብዙ አወዛጋቢ ሂደት በኋላ የተፈቀደ እንደሆነ ነው በምርጫ ቦርድ የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የሚገልጹት በወቅቱ የማቋቋሚያዎች ያልነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን ሕዝበ ውሳኔው እንዲታዘብ የተፈቀደለት የኮሚሽኑ ጥያቄ በልዩ ሁኔታ ታይቶ ነበር ብለዋል። አዲስ በጸደቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ማቋቋሚያዎች ለኮሚሽኑ ምርጫ የመታዘብ ስልጣን እንዲኖረው በረቂቅ ደረጃ ቀርቦ የነበረ ቢሆንም የሕዝብ ተወካዮች ምክር ቤት ግን ምርጫ የመታዘብ የሚለውን በምርጫ ወቅት የሰብዊ መብት አከባበርን መከታተሉ ወደሚል አሻሽሎ እንዳጸደቀው ነው ሶሊያና ሽመልስ የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ሻሸመኔ ከተማ ውስጥ ባለፈው ዓመት በተፈጸመ ጥቃት ንብረታቸው የወደመባቸው ነዋሪዎች በከነገ በስቲያው ብሔራዊ ምርጫ ተሳታፊ እንደሚሆኑ ገልጸዋል። አሁን ሁኔታዎች የተረጋጉ መሆኑን የገለጹት ባለ ንብረቶች ምርጫውን ከደረሰባቸው ጋር ባያገናኙትም፣ ሰላምና መረጋጋትን ለሚያመጣ ፍትሕን ያስገኝልናል ብለን ለምናስበው የፖለቲካ ድርጅት ድምፅ እንሰጣለን ብለዋል ለአሜሪካ ድምፅ ምርጫውን ለመከታተል ሰሞኑን በኢትዮጵያ ከተሞች እየተዘዋወረ የሚገኘው ደረጀ ደስታ ከሻሸመኔ ተከታዩን ዘግቧል። አቶ ሀብታሙ አደራ በሻሸመኔ ከተማ ነዋሪ ሲሆኑ ባለፈው ዓመት ጥቃትና ውድመት ከደረሰባቸው ነዋሪዎች መካከል አንዱ መሆናቸውን ገልጸውልኛል። በተነሳው ጸብ እና በከተማ በተነሳው ውገት ብዙ ንብረት ሀብትና ንብረት ወድሙብናል። ያው እግዚአብሔር መስገን አሁንም አለን ሆን እየኖርን በፊት ይሰሩበት የነበረው ቤት በመቃጠሉ አሁን እንደ አዲስ በተሰራው ህንፃ ውስጥ ተከራይተው መግባታቸውንም አስረድተውኛል። ቤቱ አሁን እንደ አዲስ ነው የተሰራው። የአዲስ ነው እኛም ተከራይተን የገባ ነው። ይሄ ቤቱ ህንፃው፣ አሁን ነው አንድ ሳምንት በፊት ነው ወደዚህ ህንፃ የገባ ነው ማለት ነው። በስፍራው ተገኝቼ በተመለከትኩት ህንፃ ለአገልግሎት የበቃው ክፍል ከግማሽ በታች መሆኑን አስተውያለሁ። አቶ ሀብታሙም ይህንኑ አረጋግጠውልኛል። ከአርባ አምስት እስከ ሀምሳ የሚሆኑ ሰዎች ናቸ አብዛኛው እንግዲህ አሁን 30 እስከ 40 ፐርሰንት የተከፈተ ይመስለኛል። ግማሹ ገና ነው። ኦሮምኛ ተናጋሪ መሆናቸውን የገለጹልን አቶ ሀብታሙ የደረሰባቸው የንብረት ውድመት እጅግ ያሳዘናቸው ቢሆንም ምርጫውን ግን ከዚህ ጋር የማያገናኙት መሆኑን ገልጸዋል። ከሱ ጋር ባላገናኘውም ዞሮ ዞሮ ምንድን ነው እሱ ለሀገር የሚበጅ ለሀገር እና ለሕዝብ የሚበጅ መንግስት እንዲመረጥ እንፈልጋለን ማለት በተለያየ ምክንያት ሰውም በቦሳ በብሄር ተፋፍሎ እኛን ወደ ጉዳት የሚጥል አይነት መንግስት ሳይሆን የምንፈልገው ሁሉም በእኩልነት የሚሄድ መንግስት፣ ያን አይነት መንግስት ሆኖ ለኢትዮጵያ የሚበጅ መንግስት እንዲመረጥ እንፈልጋለን። ንብረታቸው የወደመባቸውን ሰዎች በመካስ ረገድ እስካሁን ድረስ ምንም ነገር አለመኖሩን የገለጹት አቶ ሀብታሙ በጸጥታው ረገድ ግን የተሻለ ነገር መኖሩን ገልጸዋል። መንግስት የደረሰባቸውን ጉዳት ተመልክቶ ካሳውን እንዲከፍላቸውም ጠይቀዋል። ይሄ ባለፈው ሀብትና ንብረታችን የወደመውን ቢሆን ምናልባት ይህንን ሁኔታ አይቶ መንግስት የተሻለ ካሳ ይከሰናል ብለን እንጠብቃለን። አሁን የተሻሻለ ነገር አለ። ምንም የተሻሻለ ነገር የለም። ጸጥታው ሁኔታ ሰላም ነው፣ ምንም ችግር የለም። እኛም ለምርጫ እየተዘጋጀን ነው፣ ህዝቡ ለምርጫ ተዘጋጅቷል። አቶ ቢራራ አላቀውም እንዲሁ ንብረት ከወደመባቸው የሻሸመኔ ከተማ ነዋሪዎች መካከል አንዱ ናቸው። ንብረት በሙሉ ወድሞብኛል በሰኔ ሀያ ሦስት በተፈጠረው ችግር እና አሁን ከአንድ አመት በኋላ ማለት ይቻላል ስራ ይህም ስራ ስንጀምር ራሱ ከዘመድ ከአዝማድ አወታተው ነው ስራ እንዲጀምር ያደረጉት። እስካሁን ግን በመንግስት ነገር ነው የሆነ ነገር የለም። ለወደፊቱ ግን የሆነ አምብለን ተስፋ ከምርጫ እንግዲህ እናደርጋለን። እሳተፋለሁ፣ ወስጃለሁ ወስጃለሁ። ከምርጫ ፍትህ እናገኛለን ብለን እናስባለን። እስካሁንም የደረሰብን በደሮች ሁሉ ይሄ ምርጫ አንትር ካለ በኋላ ጥሩ ተስፋ ይዞ ይመጣም ብለን እናስባለን እና በጣም በጣም እንጠብቀዋለን። በመንግስት በመከፋትና ከመንግስትም ተስፋ በማድረግ መካከል የሚገኙ መሆናቸውን የሚገልጹት ነዋሪዎቹ የደረሰባቸው ጉዳት አሁን ድረስ በእዳ ውስጥ የዘፈቃቸው መሆኑን ይገልጻሉ። አቶ ቢራራ ይህንን ያስረዳሉ። ያው እንትር የምንሰረውን በብድር ነው አሁን እዳ ባንክ እዳለብን እንዳል ንብረት ወድሟን መንግስትም ምንም ያለ ነገር የለም። መንግስት የሆነ ነገር ቢያደረግልን ተስፋ እናደርጋለን። ምክንያቱም ቤታችን አስዘን ነው ያለ ነው። ንብረታውን የመንግስት ማለት ነው። እኛ ዝምንበት የመንግስት ማለት ነው። ምክንያቱም ነገ መንግስት ባንክ ንብረታችን ይወስድብናል ካልከፈልን ማለት ነው። እስካሁን እየከፈልን አይለንም ያለ ነው። አንድ ዓመት ሙሉ ኢንተርስት እየቆጠረብን ነው። እየከፈልን አይለንም ያለ ነው። ያነጋገርኳቸው ባለ ንብረቶችና ነዋሪዎች ተመሳሳይ አቋም ያላቸው መሆኑን የገለጹልኝ ሲሆን ሻሸመኔዎቹ ወደ ሰኞ ምርጫው የሚሄዱት ብርቱ ጠባሳ ጥሎባቸው ያለፈውን ዓመት ክስተት በአእምሯቸው ይዘው መሆኑን ተረድቻለሁ። ከተማውን ለመታደግ የታጠቁ ወታደሮች በአካባቢው መኖራቸውን ያስተዋልኩ ሲሆን በመውጫና መግቢያ በሮቿም ፍተሻዎች መኖራቸውን ተመልክቻለሁ። በሻሸመኔ ከተማ ዙሪያ ያጠናቀርኩትን ተጨማሪ ዘገባ በሌላ ወቅት ይዤ እቀርባለሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ከሻሸመኔ አመሰግናለሁ። ደረጀ የተከታዩ ዝግጅት በውጣ ውረዶች የታጀበውን የዩናይትድ ስቴትስን የምርጫ ታሪክ ያስታውሰናል። የዩናይትድ ስቴትስ የመምረጥ መብት መጀመሪያ ለነጭ ወንዶች ብቻ የተሰጠ ነበር። በተለያዩ ጊዜያት በተደረጉ የሕገ መንግሥት ማሻሻያዎች የነጭ ሴቶች፣ የነባሮቹ ኢንዲያን አሜሪካውያንና የጥቁር አሜሪካውያን የመምረጥ መብቶች ተከበሩ ስለ ዩናይትድ ስቴትስ የምርጫ ታሪክ እንዲያብራሩ አዳነች ፍስሐዬ በኒውዮርክ ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ባልደረባና የታሪክና የፖለቲካ ሳይንስ መምህሩን ዶክተር ክላውዲዮስ አርአያን ጋብዛለች ወደ ቅንብሩ ላሻግራችሁ በዩናይትድ ስቴትስ ካለፈው ዓመት በነበረው ጊዜ ውስጥ 59 ፕሬዚዳንታዊ ምርጫዎች ተካሂደዋል ዩናይትድ ስቴትስን የመሰረቱት አባቶች ከብሪታንያው ንጉሳዊ አገዛዝ ወጥተው አሜሪካውያን መሪዎቻቸውን ራሳቸው ሊመርጡ የሚችሉበት ስልጣንና ኃላፊነት እንዲኖራቸው የሚያስችል መንግስታዊ ስርዓት መሰረቱ። ህገ መንግስት ወጥተውም የዩናይትድ ስቴትስ መንግስት ስራ አስፈጻሚ አካል ተመሰረተ። በአዲሱ ስርዓት መሰረትም እንደ አውሮፓ አቆጣጠር በ1789 ዓ.ም ጆርጅ ዋሽንግተን የመጀመሪያው የዩናይትድ ስቴትስ ፕሬዝደንት ሆነው ተመረጡ። መጀመሪያ ላይ ንብረት ያላቸው ነጭ ወንዶች ብቻ ነበር መምረጥ የሚችሉት። ነገር ግን በሀገሪቱ ህገ መንግስት ላይ 16ኛ፣ 19ኛና 26ኛ ማሻሻያ ከተደረገ በኋላ ከ18 ዓመት ዕድሜ በላይ የሆኑት ዜጎች ሁሉ የመምረጥ መብት አገኙ። ፕሬዚዳንታዊ ምርጫ የሚካሄደው በየአራት ዓመቱ ሲሆን ለፕሬዚዳንትነት የሚደረግ ውድድር ከፍተኛ ፍትጊያና ትግል የሚካሄድበት ሆነ። ጆርጅ ዋሽንግተን የመጀመሪያው የሀገሪቱ ፕሬዚደንት ለመሆን ሲወዳደሩ ሌላ ተፎካካሪ አልነበራቸውም። ነገር ግን ለከፍተኛው የሀገሪቱ ስልጣን መወዳደሩ ተገቢ አይሆንም በሚል ተቆጥበው እንደነበር፣ ሆኖም አሌክሳንደር ሃሚልተን እና ሌሎች ተገቢ የማይሆነው አልወዳደርም ማለት ነው በሚል ከገፋፏቸው በኋላ ለመወዳደር እንደተስማሙ የታሪክ ማህደራት ይናገራሉ። ማንኛውም ከ18 ዓመት ዕድሜ በላይ የሆነ አሜሪካዊ ወይም አሜሪካዊት የመምረጥ መብት አላቸው ቢባልም በተግባር ሲታይ ሴቶች ቁር አሜሪካውያን እና ህንድ አሜሪካውያን የመምረጥ መብት ለማግኘት የብዙ ዓመታት ትግል ጠይቆባቸዋል። ዶክተር ገላውዴ ሳርአያ ስለ ዩናይትድ ስቴትስ የምርጫ ታሪክ አጠራ አድርገው ያብራራሉ። የመጀመሪያው የአሜሪካ ህገ መንግስት ረቄቅ ምርጫን አስመክቶ በደንብ አላስቀመጠውም ነበር። እስከ ሺ ስምንት መቶ ሰባ አመተ ምረት ደግሞ ነጭ ወንዶች ብቻ ነበር የሚኖርት የነበሩት እንግዲህ ህገ መንግስቱ መጀመሪያ ፍላደልፊያ እንደምናውቀው ኮንቨንሽን የሚባለው ሰፕተምበር ሺ ሰባት መቶ ሰማንያ ሰባት አመተ ምህረት አስራ አንድ አመት አሜሪካ ነጻ ከወጣ በኋላ ማለት ነበር የረቀቀው ህገ መንግስቱ። ነገር ግን እስከ ሺ ስምንት መቶ ሰባ ነጭ ወንዶች ብቻ ነበር የሚመርጡት። ከዛ በኋላ ግን አስራ አምስተኛው የህገ መንግስት መሻሻያ አንቀጽ የሚባል በሺ ስምንት መቶ ሰባ የጸደቀው ለሁሉም ዘሮች የምርጫ መብት ዘረጋ ብለው አውጀው ነበር። ለሁሉም ዘር ማለት እንጂ ጥቁሩ ነቸውም እነዚህ ነዋሪዎች የሚባሉ ህንዶች ለማለት ነው። ነገር ግን አልነበረም። ይህ ተሻሹ ላይ የቀረቡ አንቀጽ ብቁ አልነበረም። በትግባር ሲታይ ነጭ ያልሆነው አሜሪካውያን የመምረጥ መብት ሊከበር እንዳልቻለ ዶክተር ግላውዲዮስ ያስረዳሉ። ይህ ተሻሹ ላይ የቀረቡ አንቀጽ ብቁ አልነበረም፣ ምክንያቱም አሁንም ቢሆን የአፍሪካ አሜሪካውያን የመምረጥ መብታቸውን በዚህ በክፍለ ሀገራት ወይም ስቴትስ የምንላቸው ህገ መንግስታት ተነስበዋል። የፌደራል ህገ መንግስት ቢፈቅድም ቅሉ ስቴቶቹ ግን ነስበውታል። ስቴቶቹ አፍሪካ አሜሪካውያን በምርጫ እንዳይሳተፉ ብዙ እንቅፋቶች ነበር የፈጠሩት። አንደኛ የራሳቸው ህግ አወጡ። ሁለተኛ የምርጫ ጣቢያ ግብር የሚባል ነገር አመጡ ፖል ታክስስ የሚሉት ከዛ ደግሞ የመሃይምነት ፈተና የሚል ምክንያቱም አብዛኞቹ ጥቁር አሜሪካውያን አተማሩም ነበረ። ማንበብ መጻፍ የማይችሉም የመሃይምነት ፈተና፣ እሱን ካላለፍ መምረጥ አትችልም ለማለት ነው። ሌላ የቅድማያት አንቀጽ የሚባል ግራንድ ፋዘርስ ክሎስ ነው የሚሉት። ሰዎች የልጅ ልጆቻቸውን አሁንም እንዳይመርጡ የድሮ ቅድማያታቸውን የሚያደርጉት የነበሩት ነው። አሁንም መምረጥ አይችሉም ለማለት ያመጡት ነገር ነው። ጥቁር አሜሪካውያን ደፍረው ወደ ምርጫ ጣቢያ ቢሄዱም እንኳን በዛቻና በማስፈራራት እንዳይመርጡ ያደርጉ እንደነበረ ዶክተር ገላዲዮስ ጠቁመዋል። ወደ ምርጫ ጣቢያ እንኳን ከመጡ ጥቁሮች በዛቻና ማስፈራራት እንዳይሳትፉ ያደርጓቸው ነበር። ይሄ ማለት በሺ ስምንት መቶ ስልሳ ሶስት ዓመተ ምህረት ሊንከን ፕሬዚዳንት በነበረበት ጊዜ ከባርነት ነፃ ከወጡ በኋላ ጥቁር አሜሪካውያን ሀያ አራተኛው የህገ መንግስት መሻሻል በ1934 ዓ ም ነበር የጸደቀው አንድ ሞት ዓመት ማለት ነው እንግዲህ። በጣም የሚገርም ነገር ለአንድ ሞት ዓመት ምርጫ የሚባል ነገር በፍጹም ሊሳተፉ አይችሉም ነበር። አሁን በ1934 ዓ ም የህግ መሻሻል ያልኩትን የመጀመሪያው ተቀዳሚ ተግባሩ ያ ቀድሜ የጠቀስኩት የምርጫ ጣቢያ ግብር የሚለውን ነገር አነሳ። እንደገና በተጨማሪ በሺህ ዘጠኝ መቶ ሰላሳ አምስት የመምረጥ መብት ውሳኔ ሁሉም እድሜ የሚደርስላቸውን ዘር እና ጾታ እንዲመርጡ ተፈቀደ ይላል ህገ መንግስቱ የተሻሻለውን ማለት ነው። እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ስልሳዎቹ ዓመታት የሰው ልጅ መብት እንዲከበር የሚጠይቁ ንቅናቄዎች ማቆጥቆጥ እንደጀመሩ ከነሱም መካከል በግንባር ቀደምትነት የሚጠቀሱት የተማሪዎች ሰላማዊ አስተባባሪ ኮሚቴ፣ የዘር እኩልነት ኮንግረስ፣ ደቡባዊ የክርስቲያን አመራር ኮንፈረንስ የተባሉ የእነ ማርቲን ሉተር ኪንግ ድርጅት ሲሆኑ ጥቁር አሜሪካውያን ለመብታቸው እንዲታገሉ ማንቃትና ማደራጀት እንደጀመሩ ዶክተር ግላውዲ ሰራያ አውስተዋል። ከእነዚሁ ታዋቂ የዚሁ የሲቪል ራይትስ ንቅናቄ መሪዎች ማርቲን ሉተር ራሱ ነበር። ጆን ሌዊስ፣ በቅርቡ ጊዜ የሞተውን ዳያን ናሽ የምትባል ነበረች። ኤላ በከር የሚሏት ነበር። በዋብ ማስረስ የሚባል ነበር። ብዙ ናቸው። ስቶክሊ ካርማይክል ነበር። እነዚህ ሁሉ እንግዲህ ከፍተኛ መስዋዕትነት ከፍለዋል። ቁጥሮችን ለማደራጀት እና ነጻነታቸው እንዲያገኙ በተለይም ደግሞ የምርጫ መብት እንዲኖራቸው ማለት ነው። ሺህ ዘጠኝ መቶ ስልሳ አምስት እንግዲህ ምርጫ የሚባል ነገር አልተቻለም ነበር ለጥቁሮች እና ስልሳ አምስት እንግዲህ ፕሬዚደንት ጆንሰን ፕሬዚደንት በነበረበት ጊዜ ቮቲንግ ራይት ሰአት የሚባል ደግሞ እንደገና መጣ። ያም ቢሆን ከባድ ፈተናዎችን አጋጥመውት ነበር። ብዙ መሻሻያዎች መደረግ ነበረባቸው። በሀያ የ ስፍሩን ኮርት ወይም ከፍተኛ ፍርድ ቤቶች ፈተናዎች አልፈዋል። ጥቁር አሜሪካውያን በዛ ሁሉ ችግር ቢያልፉም ስኬት ያገኙበት ሁኔታም እንዳለ ዶክተር ገላውዴስ አይጠቅሰ ያ የሁሉ ችግር እያለም ጥቁር አሜሪካኖች ሴቶችም ጭምር በነገራችን ላይ የሁሉ እንጥፋት እያለም፣ አንዳንድ ድል ግን ተቀዳጅቷል ማለት ይቻላል። ለምሳሌ ጥቁሮች ሰብአንድ እንግዲህ ሰብዎቹ የእነሱ ሰዎቹ ተቀጥያ ናቸው። ሁላችን እንደምናቀው ሲቪል ራይትስ ሞመንት ተቀጥያ ናቸው እና በሰባ አንድ አመተ ምህረት ኒክሰን ፕሬዚደንት በነበረበት ጊዜ ጥቁሮች ተደራጅተው ኮንግረሽናል ብላክ ኮከስ ፈጥረዋል። ሀይለኛ ማለት ነው ይሄ ኮንግረስ ውስጥ እንግዲህ እነ ከረንባስ አቋቁመዋል። እስካሁን ድረስ በነገራችን ላይ ያሁሉም ቦታ አመት እየቀደመ የጠቀስኩትን እስካሁን ድረስ በሰኔት አስራ አንድ ጥቁሮች ናቸው እንግዲህ በሰኔት የሚባል ነገር በኮንግረስ በሬፕሬዘንታቲቭ ይሻላል እንጂ በብዛት ጥቁሮች ያሉት በሴኔት ትንሽ ናቸው። የሆነ ሆኖ ግን እዛ ላይ ተቀዳጅቷል ማለት ይቻላል። ተደራጅ ሰው ገብተው ለራሳቸው ብቻ ሳይሆን ለጠቅላላ የአሜሪካ ኅብረተሰብ ለውጥ ለማምጣት ብዙ ትግል አካሂደዋል። በከንቲባነትም ብዙ ጥቁር አሜሪካውያን ለመመረጥ እንደቻሉ ዶክተር ገላውዲዮስ ጠቁመዋል። ትላልቅ የሚባሉ ከተሞች ኒውዮርክ፣ አንድ ጊዜ እኔም ጥቁር ሜር ሞቶ ነበር አሁን በተለያዩ ቦታ እንደና አትላንታ ሌላም ቦታ አምሳ አራት ከንቲቦች ጥቁሮች አሉ። ይህ መለስ ብለህ ሰላሳ አርባ ዓመት የማይታሰብ ነገር መጠና ነበረ፣ የማይታሰብ ነበር። ስለዚህ ይህም ይህም አለና የተሻለ ሁኔታ ተፈጥሯል ማለት ይቻላል። ብዙ ሐኪሞች ጥቁሮች፣ ብዙ ጠበቃዎች፣ የህግ ባለሙያዎች በተለያዩ ቦታ ኢንጂነሮች ምናምን ምናቸውም ተፈጥረዋል። እዚህ ቀጥሎ ፍጹም የማይታሰብ የነበረ አሁንም ቢሆን በቅርቡ ጥቁር የመከላከያ ሚኒስትር የአሜሪካ እድሜ ለባይደን ጥቁር ነው ማለት ነው። ስለዚህ ደህና ነው አዝማሚያው፣ አጠቃላይ አዝማሚያው ሳይሆን እንቅፋቶች ይኖራሉ ግን፣ የተሻለ ሁኔታ ለሴቶችም ይሆን ለጥቁሮች የሚፈጠር ይመስለኛል። ዩናይትድ ስቴትስ ውስጥ የመምረጥ መብት ለማግኘት ከፍተኛ ትግል ለማካሄድ የተገደዱት ጥቁር አሜሪካውያን ብቻ ሳይሆኑ ሴቶችም ጭምር እንደነበሩ የሚታወቅ ነው። ሴቶች በሀገሪቱ ህገ መንግስት የእኩልነት መብት መሻሻል እንዲኖር የታገሉት ለአንድ ምእተ ዓመት ለሚጠጋ ጊዜ ያህል እንደነበር ታሪክ ይነግረናል። እንደ አውሮፓ አቆጣጠር በ1868 ዓ ም የተደረገው 14ተኛ የህገ መንግስታዊ መሻሻል ህገ መንግስቱ የሁሉም ዜጎች መብት እንዲጠበቅ ይደነግጋል። ነገር ግን ዜጎች ሲል ወንዶች አድጎ እንዳስቀመጠው በታሪክ ሰፍሯል። እንደ አውሮፓ አቆጣጠር በ1869 ዓ ም ኤሊዝቤት ኬዲ ስታንተን እና ሱዛን ቢ አንቶኒ ብሔራዊ የሴቶች የመምረጥ መብት ማህበር መስርተው መታገል ጀመሩ። በመጨረሻም እንደ አውሮፓ አቆጣጠር ነሐሴ 18 1920 ዓ በሀገሪቱ ህገ መንግስት 19ኛ መሻሻል ተደርጎ የሴቶች የመምረጥ መብት ተከበረ። በዛኑ ዓመት ህዳር ሁለት ላይ በሀገሪቱ ዙሪያ ከ8 ሚሊዮን በላይ የሚሆኑ ሴቶች ለመጀመሪያ ጊዜ ለመምረጥ እንደቻሉ ታውቋል። ያም ሲባል ግን እክል እንዳልተለያቸው ዶክተር ግላዲዮስ ሳራያ ይገልጻሉ። ዘጠኝ መቶ ሀያ አደረጉ ይባላሉ እንጂ በልዩ ምክንያት የማይሳተፉበት መንገድ ምክንያቱም አሁን የወንድ የበላይነት ተጽዕኖ ስለነበር ነጮቹ በተለይ ዘረኞች ብቻ ሳይሆኑ ሴት እኩልነት አያምኑም ነበርና የሚያደፋፍራንም አሁን ሚስቱን ወእኔና ውጪና ምርጫ ተፈቅደዋል ብሎ እንኳን እንትን አይልም። አንቺን አይመለከትሽ የሚሏቸውም ነበሩ። ብዙ ችግር ነበር ያጋጠማቸው። በተለይ እነዚህ ደቡብ በዩናይትድ ስቴትስ የምንላቸው የጥቁር አሜሪካኖች ባሮች የነበሩበት እንደ ሚሲሲፒ እንደ ኖርት ሳውት ካሮላይና የመሳሰሉ ስቴቶች ከሰሜኑ የአሜሪካ ስቴቶች እጅግ በጣም የተለዩ ነበር። በብዙ ረገድ አንደኛ ኋላቀር አመለካከት ነው። ሁለተኛ የእርሻ ነው በብዛት ኢንዱስትሪም አልነበረም። ትምህርት ቤቶችም አሰፉም ነበር እዛው አካባቢ። ሰሜኖች ብዙ ትላልቅ የትምህርት ተቋማት አሁን ምናውቃቸው እንደነ ሃርቫርድ፣ ኮሎምቢያ የል የመሳሰሉ በዛ ላይ ኢንዱስትሪ የሰፋበት አገ- እንትን ነበር። የዲሞክራሲ ንቅናቄን በሰፊ የታየው በሰሜኑ ነው። ያን ሪፓብሊካን ነበር የሚባሉት ግን ሪፓብሊካኖቹ በጣም ተራማጅ ነበሩ በዛን ጊዜ። ይሄ ሁሉ በደቡብ አልነበረም። እና ትልቅ እንቅፋት ነበር የሆኑ ለሴቶች ለጥቁሮችም ጭምር ትልቅ ትልቅ እንቅፋት አንዳንድ ጊዜ ያስተሳሰብ ለውጥ ከሌለ የፈለገውን ስልጣኔ ይኖር ወደፊት መራመድና ሰፊ ለውጥ ማምጣት አይቻልም የሚሉ ብዙ ምሁራን አሉ። እውነታቸው ይመስለኛል። በሺህ ዘጠኝ መቶ ስልሳዎቹ አመታት ግን ለሴቶች ሁኔታዎች እንደተለወጡ ዶክተር ገላውዲዮስ ያብራራሉ። በስልሳዎቹ ግን ምንተጠቀሙ ሴቶች ነጮቹ ብቻ ሳይሆን ጥቁሩም ነጭውም አብሮ ሆኖ በጣም የተደራጀ ስለመጡ እና በርካታ ሴቶች ወደ ኮንግረስ መግባት ጀመሩ። በርካታ ሴቶች የከተሞች ከንቲባ መሆን ጀመሩ። በርካታ ሴቶች ይህ ልዩ ከፍተኛ ቦታ በተለያየ መስሪያ ቤት መያዝ ጀምሩ። አሁን የተሻለ ሁኔታ ተፈጥረዋል። በርግጥ አሁንም ቢሆን እንደምናውቀው ነው ከፍተኛ የዲሞክራሲ ባህል አለ የሚባለ አሜሪካ እንኳን እኩል አይከፈሉም ለሚሰሩት ስራ ዩናይትድ ስቴትስ ኔቲቭ አሜሪካውያን ወይም አሜሪካን ኢንዲያን የሚባሉት የሀገሪቱ ጥንታውያን ነዋሪዎች የመምረጥ መብት ታሪክ ደግሞ ለየት ይላል። አሜሪካ ውስጥ የዩናይትድ ስቴትስ መንግስት ከመመስረቱ በፊት ጥንታውያኑ አሜሪካውያን የራሳቸው የሆነ አስተዳደር ነበራቸው። ያም ሆነ ግን ሙሉ የሀገሪቱ ዜግነት አግኝተው የመምረጥ መብታቸው እንዲከበር የምዕተ ዓመታት ያህል ትግል ለማካሄድ እንደተገደዱ ታሪክ ያመለክታል። እንደ አውሮፓ አቆጣጠር በ1887 ዓ ለፕሬዚደንት ግሮቨር ክሊቭላንድ አስተዳደር የወጣው የዳውስ ሕግ የጥንታውያን አሜሪካውያን ጎሳዎች ሕጋዊ አስተዳደርን አፍርሶ በጥንታውያን አሜሪካውያን መሬትነት ይታወቅ የነበረውን ንብረት ለነፍስ ወከፍ አባላት እንዲከፋፈል፣ የተቀረው መሬት ደግሞ ለሌሎች እንዲሰጥ ተደረገ። ጥንታውያኑ አሜሪካውያን ከነጮች ጋር ተዋህደው እንዲኖሩ ሲባል ልጆች መጻፍና ማንበብ ብቻ ሳይሆን የነጮች ባህልና ዘዬ የሚማሩባቸው ትምህርት ቤቶች ተከፈቱ። ነገር ግን እንዲህ አይነቱ ዘዴ ሊሰራ ባለመቻሉ ዩናይትድ ስቴትስ በጥንታውያኑ አሜሪካውያን ላይ ያላትን ፖሊሲ ለመቀየር ተገደደች። ጥንታውያኑ አሜሪካውያን ነፃ ሆነው እንዲኖሩ ወይም የራሳቸውን አስተዳደር እንዲመሰርቱ አማራጭ ተሰጣቸው። እንደ አውሮፓ አቆጣጠር በ1924 ዓ ም የስናይደር ህግ በሚል ስያሜ የወጣ ህግ ዩናይትድ ስቴትስ የተወለዱ ጥንታውያን አሜሪካውያን ሁሉ ሙሉ ዜግነት እንዲያገኙ ፈቀደ። እንደ አውሮፓ አቆጣጠር በ1870 ዓ ምህረት የወጣው ህግ ቀለምና ጾታ ሳይለይ ሁሉም አሜሪካውያን የመምረጥ መብት አላቸው ቢልም ጥንታውያን አሜሪካውያን በተጨባጭ የመምረጥ መብት ያገኙት ከ154 ዓመታት በኋላ በ1924 ዓ ምህረት እንደነበር የሀገሪቱ ታሪክ ይነግረናል። እንደዛም ሆኖ የሀገሪቱ ህገ መንግስት የመምረጥ መብት ያለው ማን ነው የሚለውን ጥያቄ የመመለስ ጉዳይ ለክፍለ ግዛቱ ስለተወው ሁሉም አምሳዎቹ የዩናይትድ ስቴትስ ክፍላተ ግዛት ጥንታውያኑ አሜሪካውያን እንዲመርጡ ለመፍቀድ ከአምሳ ዓመታት በላይ እንደፈጀ በታሪክ ተመዝግቧል። ጥንታውያን አሜሪካውያንም ጥቁር አሜሪካውያን እንዳይመርጡ ይደቀኑባቸው ከነበሩት የመምረጥ ግብር ክፍያን፣ የቀለም ትምህርት ፈተና ማለፍን፣ እንዲሁም የማስፈራራት ተግባርን ከመሳሰሉት የማሰናከል ዘዴዎች አላመለጡም ነበር። አመሰግናለሁ ዶክተር ገላውዲዮስ አርአያን፣ እንዲሁም አዳነችን ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ብላችሁ ተከተሉን ተነጋገሩ። ኢንስታግራምና ዩቲዩብ ላይም አለን። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የምሽቱ ፕሮግራም አቀናባሪ ብርሃን ኃይሉ ነች እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። የኮቪድ-19 አማጭ ኮሮና ቫይረስ አይነቶች ብዙ ሀገሮች ውስጥ በፈጣን ሁኔታ እየተስፋፉ ያሉት አዳዲስ የኮሮና ቫይረስ ዝርያዎች በተለይ የአፍሪካ ውስጥ ባለው የወረርሽኙ ይዞታ ላይ ሊደቅኑ የሚችሉትን አደጋ ዶክተር ዘላለም ኃይሉ መኩሪያ በተከታዩ ዝግጅት ይፈትሻሉ። ዶክተር ዘላለም በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ የጤና ምርምር ዓለም አቀፍ መርሃ ግብር የረቂቅ ሕዋሳት ምርምር ባለሙያ ናቸው። አሉላ ከበዳ አናግሯቸዋል። ወደ ዝግጅቱ እንለፍ። አድማጮች በቀደመው ከዶክተር ዘላለም ጋር ባደረግነው ውይይታችን ይበልጡን በህንድ የታየው ራሱን የለወጠ የኮሮና ቫይረስ ዝርያ በዓለም አቀፍ ደረጃ ባለው የወረርሽኙ ገጽታ ላይ ያለውን አንድምታና በተለይም ራሱን የለወጠ ቫይረስ ተፈጥሮ ጸባይ ነበር የተመለከት ነው። በዛሬው ዝግጅታችን እንደ ኢትዮጵያ ባሉ ሀገሮች ይዞታ ላይ ወደሚያተኩረው ጭብጥ ከማለፋችን አስቀድሞ ከሌሎች ሀገሮች በተለየ ሁኔታ ውስጥ በምትገኘው ዩናይት ስቴትስ ሊኖረው የሚችለውን ተጽዕኖ መልከት እናርጋ። ዶክተር ዘላለም ዩናይትድ ስቴትስ ከፍተኛ ቁጥር ያለው ህዝብ ክትባት ያገኝባት አገር ናት። ከ300 ሚሊዮን ህዝብ በላይ ያለባት ሀገር እንደመሆኗ አሁንም ቸልተኝነት ያሳዩ ለክትባቱ ብዙም ፍላጎት የሌላቸው ወገኖች መኖራቸው የሚያሳስበውን ያህል እንዲህ ራሳቸውን የለወጡ የቫይረሱ ዝርያዎች ሲከሰቱ ያን ሁኔታ ያባብሳል፣ የከፋ ያደርገዋል የሚለው ያነጋግራልና ከህንድ የተነሳው ይህ ራሱን የለወጠ የቫይረስ ዝርያ በዚህ በዩናይት ስቴትስም በተለያዩ አካባቢዎች ተስፋፍቶ ይዛመት ይሆናል በሚል የደቀነው ስጋት ይኖር ይሆን? በተጨባጭ የተገኘ የምርምር ውጤት ካለ እነዚህን አዳዲስ ዝርያዎች በስጋት ደረጃቸው ስናስቀምጣቸው የመጀመሪያው መስፈርት ምንድን ነው? ዘረመላቸው ተጠንቶ ያላቸው ያገኙት ሚውቴሽን ታይቶ፣ እነዚያ ሚውቴሽኖች ያረፉበት ቦታ ነው የሚታየው፣ ያረፉበት ቦታ ከዚህ በፊት ካለው በተፈጥሮም ሆነ በክትባት ካገኘነው የመጣውን የዘውነት መከላከል አንታይቦዲ ሊያስቸግረው ይችላል ብለን ስንገምት ነው ቫሪያንት ኦፍ ኮንሰርን የሚባሉት። በዛ ደረጃ የተገኘው መረጃ እንደሚያሳየው አሁን ለምሳሌ በዚህ በህንዱ ዝርያ ላይ የምናየው ሁለት ሚውቴሽኖች፣ ከዚህ በፊት አንደኛው ካሊፎርኒያ በታየው ዝርያ ላይ ሁለተኛው ደግሞ ሳውዝ አፍሪካ በታየው ዝርያ ላይ የታዩ ሚውቴሽኖች እዚህ ከህንድ የመጣው ዝርያ ላይ ሁለቱም በአንድ ላይ ተገኝተዋል። ከዛ በተጨማሪም ሌላ ስጋት ውስጥ ሊጥል የሚችል ሚውቴሽን እንደዚሁ ስፓይክ የሚባለው ፕሮቲን ላይ ተገኝቶበታል። እነዚህን ነገሮች ስናይ መጀመሪያ ስጋት ይኖራል። ከዛ ቀጥሎ ግን የሚያስፈልገው ነገር እነዚህን ሚውቴሽኖች እያንዳንዳቸው በየራሳቸው ታሪካቸው ቢጠና ሁለቱ ደግሞ በአንድ ቫይረስ ላይ በሚገኙበት ጊዜ ምን አይነት ኢፌክት ይኖራቸዋል የሚለው በላብራቶሪ ይመረመራል። እነዚህ ስራዎች በአሁኑ ጊዜ እየተሰሩ ነው። በብዛት አልቀው የወጡ መረጃዎች የሉም። በጣም ጥቂት መረጃውን ነው ያለው። ባለው ኢንፎርሜሽን መሰረት ማለት የምችለው ይሄ አዲስ የመጣው ዝርያ የተወሰነ ያህል በሰውነታችን ውስጥ ያለውን ከዚህ በፊት በተለያዩ ዝርያዎች ለቫይረሱ የተጋለጠ ሰው ወይንም ደግሞ በክትባት ሰውነቱን ያዳበረ ሰው በሚያገኘው ጊዜ የተወሰነ የመከላከል አቅሙን እንዲቀንስ የሚያደርጉ ጸባዮች ታይተውበታል። ነገር ግን እንደዚህ አይነት ነገሮች በብዛት መሰራት አለባቸው። ከአንድ ቦታ የወጡ መረጃዎችን ዩዡዋሊ በሳይንስ አንቀበልም። እነዚህ ነገሮች ተደጋግመው ተሰርተው ከብዙ ቦታዎች መረጃዎቹ ሲወጡ እንደ አንድ ጠንካራ መረጃ እናያቸዋለን። ነገር ግን ኦልሬዲ ዘረመላቸው ላይ ባለው ኢንፎርሜሽን ስጋት ሊሆኑ እንደሚችሉ ሁሉም የሚስማማበት ነገር ነው ማለት ነው። ከዛ ቀጥሎ ደግሞ እንግዲህ ተለቅ ባለ ሁኔታ ክትባቶቹ የወሰዱ ሰዎች ላይ ደም ተወስዶ የሚደረጉ የላብራቶሪ ስራዎች ይኖራሉ። እነሱ እስኪጠናቀቁ ድረስ መጠበቅ ይኖርብናል ማለት ነው። መልካም፣ መጠነ ሰፊ ጥናትን መጠበቁን ጭምር ነው የገለጹት። እንዲህ የተወሳሰበ ሁኔታ እየሰጋ ነው ያለ ነው። ቀደም ሲል ኮቪድ-19 በዓለም የከፋውን አደጋ ያደረሰባት ሀገር ናት ዩናይትድ ስቴትስ። ታዲያ ደጋግመን እንዳልነው ፈጠን ብላ ክትባቶቹን ለህዝቧ ማዳረስ በመቻሏ በደረጃው መጠኑን መቀነስ የቻለች፣ ምናልባትም በቀዳሚነት አብላጫ ህዝቧን ያስከተበች አገር ናት። በዩናይት ስቴትስ ያሳሰበው ወደ ኢትዮጵያ ብንወስደው ጉዳዩን እንደ ኢትዮጵያ ባለ ክትባቱ በጣም አነስተኛ ቁጥር ባላቸው የተከተቡ ሰዎች መኖራቸው ይታወቃል። ነገር ግን ስርጭቱ እየተዛመተ እየተስፋፋ አሳሳቢነቱም እየጨመረ መሆኑ እንዲህ ያለው ዝርያ ቢገባ ኢትዮጵያ ውስጥ ምን ይፈጠር ይሆን የሚለው አሳሳቢነት መነሳቱ አይቀርም። ከዚህ ቀደም ቀደም ብለው ጠቅሰዋቸዋል። በለንደን፣ በደቡብ አፍሪካ፣ በብራዚል የተከሰቱትም እነሱንም የሚመለከት ሁኔታ ለማወቅ ፍንጭም ታይቶ ከሆነ የምርመራው መጠን አዳጋች እንደሚያደርገው ይገባኛል። ምናልባት በዚህ ደረጃ ሊባል የሚችል ነገር ካለ ያ። ይሄ በጣም ጥሩ ጥያቄ ነው። በእውነት እነዚህ ዝርያዎች አሁን ባለው የዘረመል እና ባለን የኢፒዲሚዮሎጂ መረጃ መሰረት በጣም በፍጥነት የሚተላለፉ መሆናቸውን እንረዳለን። ያ ደግሞ ለምሳሌ ህንድ ሀገር ከኛ ጋር ሊነጻጸር በሚችል ደረጃ ያ አኗኗር ባህላቸውንም በምትመለከትበት ጊዜ፣ እንዲሁም ህንድ ቅርብ ጊዜ ከነበሩ እንዲሁ ከሃይማኖት ጋር በተያያዙ ከህብረተሰብ ከሶሻል ስርዓቶች ጋር በተያያዙ የተደረጉ ነገሮች እንዳባባሱት በደንብ ተነግሯል እና ከኛ ጋር በጣም ብዙ የሚገናኝ ነገር አለው እና እነዚህ ቫሪያንቶች በፍጥነት ከሰው ሰው የመተላለፍ ብቃት ከነዚህ ከሚያገኙት ሚቴሽኖች አግኝተው በፍጥነት በዓለም ላይ የተሰራጩ መሆናቸውን እንረዳለን። ስለዚህ ኢትዮጵያ ውስጥ አንደኛ የሚያሰጋን ነገር በብቃት እና በብዛት ይሄንን የዘረመል ምልመላ የማድረግ አቅማችን አናሳ መሆኑ ነው። ያ መሆኑ ደግሞ አንደኛ ነገሩን አውቀን አስፈላጊውን ውሳኔ ወይንም ደግሞ አቅጣጫ እንዳንወስድ ይገታናል ማለት ነው። የተቀየሩ ባህሪያት ከዚህ በፊት ኢትዮጵያ ውስጥ የምናያቸውን አይነት የስርጭት ባህሪያት በሚቀየሩበት ጊዜ መጠርጠር ይገባናል። ምርመራውን ባናደርግም እንኳን እነዚህ ነገሮች ገብተው ተሰራጭተዋል ብሎ አስቦ ከዛ ሀሳብ ላይ ተነስቶ አቅጣጫዎችን መውሰድ እንዳለብን ይሰማኛል። ሌላው ደግሞ በትኩረት ማወቅ ያለብን ሀገሮች በተለያየ ሁኔታ ከዚህ በፊት እንግሊዝ ሀገር እንደታየው እንዴት አንድ ሀገር እነዚህን ቫሪያንቶች ማወቅ ትችላለች፣ መመርመር ትችላለች፣ እንዲሁም ስርጭታቸውን መከታችል ትችላለች በሚለው ከዛች አገር ጋር ያላቸውን የንግድ ግንኙነትም ሊሆን ይችላል። የትራንስፖርቴሽን ብሎክ እያደረጉ ነው። ስለዚህ ከዛ አንጻርም ሌላ ትልቅ የሆነ ኢኮኖሚያዊ ጉዳት አለው። ስለዚህ የተወሰነ ትልቅ ስራ መስራት ያለብን እንደሆነ ይሰማኛል። ኢትዮጵያ ውስጥ እኔ ባለኝ ኢንፎርሜሽን በጣም ሊሚትድ የሆነ እየተሰራጩ ያሉትን የቫይረስ ዝርያዎች ኦፊሻል በሆነ መንገድ የምናውቀው ነገር የለም። ስለዚህ አንድ ነገር ማድረግ የምንችለው ምንድን ነው? እነዚህ ዝርያዎች ሊገቡ የሚችሉበት መንገድ ትልቅ ነው ብሎ በማሰብ ለሁሉም ቫሪያንት የሚሆነውን ይሄ ጥንቃቄ፣ ማስክ ማድረግ፣ ሶሻል ዲስታንስ መጠበቅ፣ ሃይጅንን መጠበቅ የሚሉትን በማድረግ ይህንን ቫይረስ መቆጣጠር ነው። እንግዲህ ምንም አይነት ዝርያ ያለው ቫይረስ ቢመጣ ትልቁ መሳሪያችን የሆነው ይሄ ፐብሊክ ሄልዝ ሜዠር የምንላቸው በእንግሊዝኛ ማስክ ማድረግ እና እንደዚህ ሶሻል ዲስታንስን መጠበቅ እነሱ ናቸው የሆኑት። እና ከዛ አንጻር መረዳት ያለብን ይመስለኛል። አገር ውስጥ ባለው ውስን የሆነ ኢንፎርሜሽን ግን ብዙ ማለት የምችል አይመስለኝም። መልካም እንግዲህ፣ ቀጣይ ሂደቶችንም እንመለከታለን። መልሰው አስታውሰውናል። ማህበረሰብ የሚያደርገው ጥንቃቄ ዛሬ መተኪያ የለውም ነው ያሉን። በተለይ ደግሞ የክትባቱ አሰጣጥ ደረጃ እና አቅርቦት እጅግ ውሱን በሆነበት አገር የቱን ያህል ይበልጥ አሳሳቢ መሆኑን መረዳት አያዳግትም። ዶክተር ዘላለም ኃይሉ ምኩሪያ ዛሬ አነጋጋሪ የሆነውን የህንድ ዘረ መል ልውጥ ወይም ደግሞ ራሱን የለወጠ የኮቪድ-19 ዝርያን በዓለም ዙሪያ የፈጠረውን ስጋትና እንዲሁም በኢትዮጵያ ሊከሰት ይችላል የሚለውን ሁኔታ አስመልክቶ በሰፊቱ ተወያይተናል። በሌላ መሰል ውይይት መልሼ እንደማገኘት ተስፋ አድርጋለሁ። ለአሁኑ አመሰግናለሁ፣ ጊዜ እርስጥልኝ። እኔም በጣም አመሰግናለሁ አሉላ አመሰግናለሁ ዶክተር ዘላለም ኃይሉን እንዲሁም አሉላ ከበደን። የኢትዮጵያ የመጀመሪያው አይነ ስውር ቦይ ስካውት የአዲስ አበባ ስካውት ማህበር በኢትዮጵያ የመጀመሪያውን አይነ ስውር ስካውት ከዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ለስካውት ቃለ መሐላ አብቅቷል። ከተመሠረተ ከመቶ ዓመት በላይ እንደሆነው የሚነገርለት የኢትዮጵያ ስካውት ማኅበር አባላት የሆኑ የተለያዩ የአካል ጉዳቶች ያሏቸው ስካውቶች ቢኖሩም ማየት የተሳነው አባል ግን ቀደም ሲል ኖሮት እንደማያውቅ የማኅበሩ ምክትል ኮሚሽነር ወልጌኛ ሁንዴሳ ለባልደረባዬ ስምኝሽ ቆያ አጫውተዋታል። ስመኝሽ ስካውት ታሪኩ መታፈሪያንና ኮሚሽነር ወልገኛን አነጋግራ የማህበሩን የዛሬ አቋምና እንቅስቃሴ በተከታዩ ዘገባዋ ታስቃኘናለች። በአጼ ኃይለሥላሴ ስርዓት ተቋቁሞ ከአንድ መቶ ዓመት በላይ ዕድሜ ያስቆጠረው የኢትዮጵያ ስካውት ማህበር በዚህ ሁሉ እድሜው በአባልነት መዝግቦ የያዘው አንድም ማየት የተሳነው ስካውት አልተገኘም። በዚህም ምክንያት በዳግማዊ ምኒሊክ አንደኛ ደረጃ ትምህርት ቤት ተማሪ የሆነው ታሪኩ መታፈሪያ የመጀመሪያው ማየት የተሳነው ስካውት በመሆን ታሪክ መስራቱን የአዲስ አበባ ስካውት ማህበር ምክትል ኮሚሽነር የሆኑት ዋልጊኛ ሁንዴሳ ያስረዳሉ። ስካውትን ያው አብዛኛውን ጊዜ ልዩተንቶች ስካውት ትምህርት ይሰጣል። እዚህ በፊት አካል በተገኝ ሰዎች አሉ። ቻቸውን እንትን ያለ አለ እግራቸው ላይ ነበር አለ ግን ልጅ ብላይንድነት የሆነ ግን ልጅ ለመጀመሪያ ጊዜ ነው ስካውት ሰንት ነው። በስካውቱ ተመርቆ ሰራ ያገኘ ነው። አሁን ለመጀመሪያቸው ስለሆነ ነው። ታሪኩ የአይን ብርሃኑን ያጣው ገና የአንድ አመት ከስድስት ወር ህጻን እያለ ወድቆ አጥንት አይኑን በወጋው ወቅት ነው። ይህ ድንገተኛ አደጋ ታሪኩን ማየት ቢከለክለውም አይምሮ ግን ብሩህ እንደሆነ፣ በአካባቢውም ሆነ በትምህርት ቤቱ ራሱን ችሎ የሚንቀሳቀስ አስደማሚ ልጅ ሆኖ አደገ። ታሪኩ ለዚህ ጥንካሬውና በራስ መተማመኑ ትልቁን መስዋዕትነት የከፈለችለት እናቱ እንደሆነች ይናገራል። ትልቅ ደረጃ እንደምደርስ አውጣ ለፍታ እጅግ በጣም አሁን ድረስ ረፋ እያሳደገች እያስተማረች ነው እና መንገዶች የመንገድ አካሄድን ለመድኩኝ። አሁን በሰፈር እና በአንዳንድ እንቅስቃሴዎች ላይ ያው ስለለበርኩትኝ በኖርማ ላይ እንዲሁም የምንቀሳቀሰው ፌንም ሜሻም አልጠቀምም። እና አንዳንዶችን ግን በጣም ይገርማቸዋል ይህ ነገር። አብሶ አሁን ስካውት ከተመረኩኝ በኋላ እጅግ በጣም ገርማቸዋል የሰፈር ሰዎች እንዲሁም የኢትዮጵያ ስካውት ካውንስል እና ኮሚሽነር ካምበል ጳውሎስ እን በጣም ገርመዋቸዋል። ምክንያቱም እስካሁን በኢትዮጵያን በአዲስ አበባ ብላይንድ ወይ የአካል ጉዳተኛ ስካውት እኔ ብቻ ነኝ። ያ ማንም የለም። በአስተሳሰቡ ፈጣንና በትምህርቱም የደረጃ ተማሪ የሆነው ታሪኩ ስካውት የሆነው አስቦ ሳይሆን በአጋጣሚ ነበር። ወልጊኛ በዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ተማሪዎችን እያሰለጠኑ ባለበት አጋጣሚ ታሪኩ አይናቸው ውስጥ ገባና ስልጠናውን እንዲወስድ አግባቡት። ልደትና ስምር አየዋለሁ በደጋጋሚ ቤትና እስካሁን ትደቱ ቢማረና ሻላቀሙ እንዲጠቀምበት ሞር ጥሉ ልጅ ሆና ድሚስላሰብ ስ ከአስራ ሰባት ስትገባ ና ምታሳልፍ ምን ይመስላል? እየጠየኩት ሲገባ ብዙ ደስተኛ አልነበረ። ግን እጅ ቆይ ሲሄድ ግን በጣም ፍቅሩ ስፋት ውስጥ ያለው ፍቅር በጣም እያደረ ሲሄድ እየተሻሻለ እየተሻሻለ እና ለመመረቅ የነበረውን ጉጉትና ፍላጎት በጣም ፈተኛ ነበር። ከሌሎች ተማሪዎች ሁለተኛ እሱም ልትፋወቱ ሲመጣ ለሚፈለግ ነው መምራት ይችላል። ልጆችን በጣም ጋይ ማድርግ ይችላል። ከነዚህ ትምህርትትን ስካወት በቀጣይነት ያስከትለው ይችላል። እንዲሁም ደግሞ እንደሱ አካግረት የሚሆኑትን ስካወቶችን ተማሪዎችን

ታሪኩ ሲናገር አፍ ያስከፍታል። ሰው የማሳመን ችሎታውም ከፍተኛ ነው። ገና ከልጅነቱም የአመራር ብቃት አለው። የሶስት ጓር የስካውት ስልጠናውን ጨርሶ ሲመረቅም የተማሪዎች ዩኒት ሊደር እና የአራዳ ክፍለ ከተማ እስካውት ተጠሪ ሆኖ እያገለገለ እንደሆነ ታሪኩ ነግሮኛል። ስካውት ከገባ በኋላ በጣም ብዙ የተቀየረ አለ ከስነ ምግባር አኳያ ማለት ነው። አሁን በአሁን በኋላ እጅግ በጣም የሚፈጠሩ ባህሪ ወይም ዲስፕሊን ላይ ነው የምገኘው። ያው እንደ አንድ እንደ ስካውት አመራር ተማሪዎች ሊከተሉት የሚችሉት እኔን ነው እና ለእነሱ አርያ መሆን አለብኝ ብዬ ስለማስብ ያው ባህሪን ማስተካከል ትያለው አካባቢዋትኞች ምንም ነገር አያቅተንም ሁሉም ነገር መስራት እንችላለን ብዬ ራሴን አሳምምለዋለሁ ራሴን ራሴን ካሳምምሱ ምንም ነገር ማድረግ አያክስምና ያው ብላይን ደሞ ደግሞ ከምንም ነገር አያገድም። ትምህርታዊ የሆነ የህጻናትና ወጣቶች እንቅስቃሴ የሆነው ስካውት ዋና ዓላማውም ወጣቶች ባይምሮ እንዲበለጽጉ በመንፈስ እንዲጠነክሩና በአካል እንዲዳብሩ ብሎም መልካም ዜጋ እንዲሆኑ ማድረግ ነው። በዘር በሃይማኖት፣ በጎሳና በፆታ ሳይከፋፈል ማንኛውም ሰብአዊ ፍጡር በጎ አመለካከት እንዲኖረው የሚጠራው ይህ ማህበር ግን መንግስታት በተፈራረቁ ቁጥር አቅሙ እየተዳከመ በመሄዱ የተፈለገውን ያክል ስራ መስራት እንዳልቻለ አቶ ወልጊኛ ያስረዳሉ። ያው ስካውት ከተጀመረ መቶ ሁለት አመቱ ነው። ነገር ግን መንግስት ሳት እንዳያወጡ የስካውትን ትምህርት እንደየ የራሳቸው አይፈልጉትም። ጣፊ ያፈላቴ ስካውትን ጀመሩ። ደርግ ሲገባ ደግሞ ስካውትን ጥሎት ሄደ። የኢህአዴግ ሲመጣ ደግሞ ስካውት እንዳይሞትም እንዳይነሳም አድርጎናል። ነገር ግን መንግስት ደግፎን፣ እንዲሁም የተለያየ ባጀት ብናገኝና ከክረምት የምንሰራ ኢትዮጵያ ውስጥ የምናየውን የስራ ተነሳሽነት ማጣት ሰው ለሰው ራሱ የማይረዳዳበትን ለሰው የማያስብበትን ሰዎች ስራ ፈልገው ስራ ፈጣሪ እንዲሁ የምናደርገው ትልቅ ስራ እንሰራለን ብለን እናስባለን። አቶ ወልግኛ አክለው እስካውት ለህብረተሰቡ የሚሰጠውን ጥቅም ሲያስረዱም የራሱንም የሀገሩንም ኃላፊነት የሚወጣ ትውልድ ለማፍራት ያስችላል ይላሉ። መንግስት ባጀት መድቦ ፈንድ ቢያደረግልን ነገ ጠዋት ቻለ ትውልድ የቻለች ኢትዮጵያ ይፈጣል ብለን እናስባለን። ለምን ሌሎች ሀገሮች ተሞክሮ ስላለ ማለት ነው። ሌላ ሀገር ወዳድነት ትልቁ ነገር ትልቁ ኢትዮጵያ ውስጥ እስካሁን ስንፃን ሰባት አስብዘን አሊያም ደግሞ ህብረተሰቡ ተምሮ ቢያል ሀገር ወዳድና ለሀገር የሚሰራ ዜጋ እናፈት እንፈጣለን ብለን እናስባለን። ሀገሩን በትክክል የሚወድ ስለ ሀገሩ ታሪክ፣ ስለ ሀገሩ የሚቆረቆር፣ ስለ ሀገሩ የሚሰብክ፣ ስለ ሀገሩ የሚናገር በዙም ኮፍ ስለ ሀገሩ ታሪክ የሚያቅ ትልግ እንፈጣለን ብለን እናስባለን። ስለዚህ በቀጣይ መንግስት ትኩረት አድርጎበት ባጀት ሊመደብልንና ከእኛ ጋር ሆኖ ቢሰራ የተሻለ መንገድ ሳውትን በፈለግንበት አላማና እቅድ እናደርሷል ብለን እናስባለን። የታሪኩን ምኞት ይሄ ነው። ባለም አቀፍ ደረጃ ልክ እንደርሱ በጥሩ ሥነ ምግባር የታነጹና ለሌሎች አራያ መሆን የሚችሉ አካል ጉዳተኞችን በማፍራት የተሻለ ትውልድ አካል መሆን ይመኛል። እኔ ደግሞ ያው ፍላጎቴ መነሻዬ አዲስ አበባ ይሁን እንጂ ከድፍን ኢትዮጵያ ከአለም አቀፍ የአካል ጉዳተኛ ስካውቶችን ማብዛት ነው አላማዬ በአሁን ናቱ ስበ ደ አሜሪካን ጀምሮ ብዙ ስካውቶች አሉ እንዳሉ ይታወቃል። አለ አርባ አራት ያህል ሀገራቶች እነሱ ላይ የሀገራቱ ድምፅ ተገኝቶ እግዚአብሔር ብሎ ብዙ አካል ጉዳተኛ ስካውቶችን ስም ማለት ነው ዓለማዊ ማፍለቅ ነው ብዙ አካል ጉዳተኛ ስካውቶችን ዓለም አቀፍ ለማድረግ ነው አላማ ይርቅዳ ራሴንም ያጎለበትኩት ሁሉም ነገር ማድረግ ይቻላል ይቻላል መሰረት በውስጥ ማንም ያለፈርሰውና ማንም ሰው ለያጠፋው የሚችል የይቻላል መቶር በውስጤ ነግሷል ማለት ነው። ከስካውትነቱ በተጨማሪ ታሪኩ ድምፃዊ መሆንም ይፈልጋል። ከልጅነቱ ጀምሮ በእንጉርጉሮ ያዳበረውን ክህሎቱን በባለሙያ ታግዞ ማውጣት ይመኛል። ስካውትም ሆኜ የወደፊት አላማ የሚሁልን የምናገረው ሙዚቀኛ መሆን ትልቅ ትልቅ ፍላጎት አለ ማለት እኔ ሁሉ ነገሬን የምገልጸው በሙዚቃ ነው። ያው ደስታዬንም፣ ሀዘኔንም ሁሉ ነገር የምገልጸው በሙዚቃ ነው እና ስስስስ እንቅስቃሴ የሚያደርጉ የማልተው ነገር ቢኖር አንድ እናት ሙዚቃ ሙዚቀኛ መሆን እፈልጋለሁ። ማታን በሙዚቃ ውስጥ ገብቼ የራሴን አሻራ ማኖር የምፈልግ ሰው ነኝ። አዲስ አበባ ላይ በአሁኑ ሰዓት ማህበራዊ ስራዎች ላይ የሚሳተፉ ከአራት መቶ ሺህ በላይ እስካውቶች አሉ። የኮሮና ወረርሽኝ ወደ ኢትዮጵያ ከገባ ጊዜ አንስቶም በሽታውን የመከላከያ ግንዛቤ በማስጨበጥ ትልልቅ ስራዎችን ሲሰሩ ቆይተዋል። ወልግኛ እንደነገሩንም በ2020 በመላው ኢትዮጵያ ስድስት ሚሊየን ስካውቶችንና ስድስት መቶ አሰልጣኞችን የማፍራት አካል ጉዳተኞችንም የበለጠ የማሳተፍ እቅድ ቢያዝም ከመንግስት ግን ከፍተኛ ድጋፍ ይጠይቃል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እንኳን ደስ አላችሁ የአዲስ አበባና የኢትዮጵያ ስካውት ማኅበሮች፣ እንዲሁም ሸባሽሸባሽ ስካውት ዝግጁ እንኳን አደረሰ። ስካውት ታሪኩ መታፈሪያ፣ ምክትል ኮሚሽነር ወልጌኛ ሁንዴሳንና ባልደረባይን ስመኝሽን አመሰግናለሁ ለዝግጅቱ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ አብርሃን ኃይሉ፣ ያስተናገድኳችሁ ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ አይዘናጉ። ሰላም ጤና አይስጥልኝ። በደህና ደሩ።